የዲደብልዩ ዜና ሰላም ጤና ስጥልን። ውድ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹም በደቡብ ምዕራብ ኢትዮጵያ ክልል ታጣቂዎች በወርቅና እብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት ስምንት ሰዎች ገደሉ፣ ሌሎች አምስትም አቆሰሉም። በደሴ ከተማ ደግሞ የቆሻሻ ማከማቻ ስፍራ ተደርምሶ የሁለት ሰዎች ሕይወት አለፈ፣ ሁለት ሰዎች ላይም ከባድ የአካል ጉዳት ደርሶባቸዋል። የአፍሪካ ህብረት እስራኤል ለሶማሊላንድ ነፃ ሉዓላዊት ሀገር አድርጋ እውቅና መስጠቷን አወገዘም። ድርጊቱም ሕገወጥ ብሎታል። ሳዑዲ አረቢያ ደቡብ የመንን ለመገንጠል ይንቀሳቀሳሉ የሚባሉትና በተባበሩት አረብ ኤሚሬትስ የሚደገፉት ታጣቂዎች በቅርቡ ከያዟቸው ሃድራሙትና ማሃራ ከተባሉ ሁለት አካባቢዎች ለቀው እንዲወጡ በድጋሚ አስጠነቀቀች። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳይልና የድሮን ጥቃት አንድ ሰው ሲሞት ከ20 በላይ መቁሰላቸው ተሰማም። በጥቃቱ ከ320 በላይ ነዋሪዎች ያለ ኤሌክትሪክ ኃይል ቀርተዋል ነው የተባለው። ዜና በዝርዝር በደቡብ ምዕራብ ኢትዮጵያ ክልል ታጣቂዎች በወርቅና በእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት ስምንት ሰዎች ገደሉ፣ ሌሎች አምስት አቆሰሉም። የአይን ማኞች ለዶቸቨለ እንደገለጹት ታጣቂዎቹ ጥቃቱን ያደረሱት በክልል ምዕራብ ኦሞ ዞን ቢሮ በተባለ ወረዳ ውስጥ ነው። ታጣቂዎቹ ከተገደሉትና ከቆሰሉት መካከል አብዛኛዎቹ በማዕድን ቁፋሮ ስራ ላይ በተሰማሩ ኩባንያዎች ውስጥ ተቀጥረው በማገልገል ላይ የሚገኙ ወታደሮች ናቸው። ታጣቂዎቹ በሰው ላይ ካደረሱት ጥቃት በተጨማሪ ኤክስካቫተር፣ ዶዘር እና ሌሎች የመቆፈሪያ ማሽኖች ማቃጠላቸውን የአይን እማኝ የሆኑት አንዱ ለዶቼ ቬለ ተናግረዋል። ከቀኑ አስር ሰዓት አካባቢ ሻምበት ብሎ የሚጠራበት ሳይት ላይ ነው የሻምበት ሳይት ላይ ነው ቶክስ የተፈጠረው ሁለት ሴቶች፣ አራት ወንዶች በድምር ስድስቱ በአንድ ቀን ተገዟል። የቆሰለ ደግሞ አራት በአስራ ሰባት ደግሞ ሁለት ሰው ትላንትና ማለት ነው። እንደገና የቆሰለ አንድ ሰው ታጣቂዎቹ ተራ ሽፍቶች ሳይሆኑ ሙሉ መሳሪያ የታጠቁ ናቸው ያሉት የአይንማኞቹ ሐሙስና ትላንት አርብ ለሁለት ቀናት እየተመላለሱ ከጸጥታ አካላት ጋር ተኩስ መለዋወጣቸውን ተናግረዋል። አሁን ላይ በአካባቢው ባለው የጸጥታ ስጋት የተነሳ ከሮቤ ከቤሮ ወረዳ አስተዳደር ከተማ ጀባ ወደ ዲማ በሚወስደው መንገድ የሚወጣም ሆነ የሚገባ ተሽከርካሪ አለመኖሩን ጠቅሷል። አለ ሁለተኛ ከደቡብ ሱዳን ጋር ቦርደር ነው በሩ ክፍት ነው እዛ አይነት ነገር ያለው ነው ይመስለኝና አሁን ከቲማ ጀባ ከጀባ ቲማ በዋናው መንገድ መግባት መውጣትም አይቻልም መንገድ ሙሉ በሙሉ ዘርተዋል ዛሬም ችግር አለ ዛሬም እራሱ መተላለፍ አትችልም የደቡብ ምዕራብ ኢትዮጵያ ክልል መንግስት እስካሁን በጥቃቱ ላይ ማረጋገጫም ሆነ ማስተባበያ አለመስጠቱን የሐዋሳው ወኪላችን ሸዋንግዛወካየው ዘግቧል በደሴ ከተማ የቆሻሻ ማከማቻ ስፍራ ላይ በተከሰተ የመደርመስ አደጋ ደግሞ የሁለት ሰዎች ሕይወት አለፈ። ሁለት ሰዎች ላይም ከባድ የአካል ጉዳት ደርሶባቸዋል። የደሴ ከተማ አካባቢ ጥበቃ ጽዳትና ውበት ጽፈት ቤት እንዳስታወቀው ትላንት እኩለ ቀን ላይ የደረሰው የቆሻሻ ክምር መደርመስ አደጋ የሁለት ሰዎች ሕይወት ሲያልፍ በሌሎች ሁለት ሰዎች ላይ ጉዳት ደርሷል። ከሀያ ዓመታት በላይ በደሴ ከተማ ለሚወገድ ቆሻሻ የማቃጠያ ስፍራ ሆኖ የሚያገለግለው ደም በልቄ በዚህ መልኩ የመደርመስ አደጋ ሲያጋጥመው የመጀመሪያ ባይሆንም የሰው ህይወት ግን ከዚህ ቀደም እንዳልጠፋ የገለጹት የአካባቢው ነዋሪ አቶ ሀብታሙ ታደሰ ትላንት እኩለ ቀን ላይ የቆሻሻ ናዳው የተጫናቸው ሰዎች አስክሬን ለማውጣት እስከ ዛሬ ድረስ ጥረት ብናደርግም አስክሬኑን ማውጣት አንቻልንም ብለዋል። እንዳለ ላይ ያለው የተከመረው ቆሻሻ ማለት ነው፣ እሳት የበላው የሰሞኑን ዝናብ ስለመታው ቀኑ ስድስት ሰዓት አካባቢ ማለት ነው እንዳለ ተንሸራተተ እና ሶስት ሰዎች ነበሩ እሱ ላይ እየለቀሙ እያለ ማለት ነው። አንደኛው ወደ ዳር ስለነበረ አስፈንጥሮ ወረወረው። ሁለቱን ግን በቃ ውስጥ ሰመጡ። አሁን ለማውጣት ሞከርን፣ ትናንትናም ሄድን፣ ዛሬም ሌሊት ገባን። በሰው የሚቻል ነገር አይደለም፣ በቃ ትተነዋል። የደሴ ከተማ አካባቢ ጥበቃ ጽዳትና ውበት ጽሕፈት ቤት ኃላፊ አቶ ዮናስ ሰይድ በበኩላቸው አካባቢው እሳትና ከፍተኛ ሽታ ያለው በመሆኑ አስክሬን የማፈላለግ ስራቸው አስቸጋሪ አድርጎታል። የመፈለግ ስራው ከአካባቢ መንግስት አቅም በላይ ሆኗል ማለታቸውን የደሴው ወኪላችን ኢሳያስ ቅለው ዘግቧል። የአፍሪካ ሕብረት እስራኤል ለሶማሌላንድ ነፃ ሉዓላዊ ሀገር አድርጋ እውቅና መስጠቷን አወገዘም። ድርጊቱንም ሕገወጥ ብሎታል። እንደ ጉርጉርሳን አቆጣጠር በ1991 ከሶማሊያ ራስዋን ነጥላ የራስዋ ገንዘብ አሳትማና ምርጫ እያካሄደት የምትገኘው ሶማሊላንድ ከሙከራዎች በዘለለ እስካሁን ከአንድም የተባበሩት መንግስታት አባል ሀገር ይፋዊ እውቅና እንዳልተሰጣት መረጃዎች ያመለክታሉ። ይሁንና ኢትዮጵያን ጨምሮ የጦር ሰፈርና የባህር በር ለማግኘት ሲሉ እውቅና የሚሰጡ የቃል የገቡ ሀገራት ቢኖርም እስካሁን ተጨባጭ ተግባራዊ እርምጃ የወሰደ እንደሌለ ዘገባ አክሏል። የእስራኤል የእውቅና መስጠት መግለጫን ተከትሎ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ዛሬ እንዳስታወቁት የእስራኤልን ድርጊት ህገወጥ ሲሉ አውግዘውታል። የሶማሊያን ሉዓላዊነት ሰላምና መረጋጋትን የሚጥስ ማንኛውም ሙከራ ተቀባይነት እንደሌለውም አክለዋል። እስራኤል ምን አስባ ይህን እውቅና እንደሰጠች የታወቀ ነገር ያለው የለም። የአሶሼትድ ፕሬስ ዘገባ ምናልባትም በአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛ የሰላም መሰረት ከጋዛ የሚነሱ ፍልስጤማውያን በሶማሌላንድ ለማስፈር ታቅዶ ሊሆን እንደሚችል ዘግቧል። የምስራቅ አፍሪካ የልማት በይነ መንግስታትና ግብፅ በየፊናቸውም ባወጧቸው መግለጫዎች የእስራኤል ድርጊት የሶማሊያን ሉዓላዊ ግዛት የሚንድና ለአካባቢው ሰላም የማይበጅ እንደሆነ ገልጸዋል። ይህ ዶቼ ቬለ ነው። ሳውዲ አረቢያ ደቡብ የመንን ለመገንጠል ይንቀሳቀሳሉ የሚባሉት እናም በተባበሩት አረብ ኤሚሬትስ የሚደገፉ ታጣቂዎች በቅርቡ ከያዛቸው ሀድራሙትና መሐራት ከተባሉ ሁለት አካባቢዎች ለቀው እንዲወጡ በድጋሚ አስጠነቀቀች። ሳውዲ አረቢያ ይህን ማስጠንቀቂያ ዛሬ በድጋሚ አስተላለፈችው ትላንት በይዞታዎቻቸው ላይ ከባድ የተባለለት የአየር ጥቃት ከፈጸመች በኋላ ነው። ሳውዲ አረቢያ ነፍጥ እያስታጠቀች ቀለብም እየሰፈረችላቸውና የየመን ሁቴ አማጽያን የሚወጉት ታጣቂ ኃይሎች ይቆጣጠሯቸው የነበሩ ሀድራሙትና መሐራት የተባሉ አካባቢዎች ባለፈው ወር በደቡብ የመን የሽግግር ምክር ቤት ታጣቂዎች ቁጥጥር ስር መዋላቸው ይታወቃል። ሳኡዲ አረቢያ ትላንት በይዛታዎቻቸው ላይ የአየር ጥቃት ከመፈጸሟ በፊት ተመሳሳይ ማስጠንቀቂያ ሰጥታ ነበረም። የዛሬው ማስጠንቀቂያ ተከትሎ ሌላ ተጨማሪ ጥቃት ልትፈጽም እንደሚችል የአካባቢው የፖለቲካ ተንታኞች ግምታቸውን ያስቀምጣሉ። በተባበሩት አረብ ኤሜሬትስ የሚደገፉት እነዚህ የደቡብ የመን ተገንጣይ ኃይሎች ከቅርብ ጊዜያት ወዲህ እያስመዘግቡ ያሉት ወታደራዊ ድሎች ሳውዲ አረቢያን አላስደሰታትም ሲል የዘገበው የፈረንሳይ ዜና አገልግሎት ነው። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳይልና የድሮን ጥቃት አንድ ሰው ሲሞት ከሃያ በላይ መቁሰላቸው ተሰማም። በጥቃቱ ከ320 በላይ ነዋሪዎች ያለ ኤሌክትሪክ ኃይል ቀርተዋል ነው የተባለው። ዛሬ ንጋት ጀምሮ እስከ ረፋዱ በቀጠለው ጥቃት ሩሲያ ወደ 500 የሚሆኑ ድሮኖችና 40 ሚሳይሎች መጠቀሟን ታውቋል። በከተማዋ ለሰዓታት ከባድ ፍንዳታዎች ይሰሙ እንደነበርም ነው የተገለጸው። የዩክሬን የሀገር ውስጥ ጉዳይ ሚኒስቴር ኢሆር ክላይማኖክ በበኩላቸው በጥቃቱ ሁለት ሰማይ ጠቀስ ህንፃዎች የሚገኝባቸው አስር መኖሪያ ቤት ህንፃዎች መውደማቸውንና ከህንፃዎቹ ፍርስራስ የተጎዱ ሰዎች የማብጣት ስራ እየተከናወነ እንደሆነ በቴሌግራም ገጻቸው ጽፏል። በኬቭ ዙሪያ ባሉ የተለያዩ አካባቢዎች የሚገኙ የኢንዱስትሪና የኃይል መሠረተ ልማቶችም የጥቃቱ ሰለባ መሆናቸው አክለዋል። በአካባቢው የኤሌክትሪክ ኃይል መቋረጡም 2600 የመኖሪያ ቤቶች፣ 187 መዋለ ህፃናት 22 የማህበራዊ አገልግሎት መስጫ ተቋማትና ሌሎች ከኤሌክትሪክ አገልግሎት ውጭ መሆናቸው ታውቋል። ጥቃቱ የቀጠለው የዩክሬይን ፕሬዝዳንት ቮሎዲሚር ዘሌንስኪ ጦርነቱን ለማስቆም በአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበ የሰላም ሐሳብ ላይ ለመነጋገር ቀነቀጠሮ በተያዘበት ወቅት ነው ተብሏል። ዜሌንስኪ በቴሌግራም ገጻቸው የሩሲያው የዛሬ ጥቃት በሲቪል መኖሪያ ቤቶችና የኃይል መሠረተ ልማቶች ላይ ያተኮረ ነው ብሏል። ሩሲያ ስለ ሰላም ትናገራለች፣ የምትተኩሷቸው ሚሳይሎችና አጥፍቶ ጠፊ ድሮኖች ግን ትክክለኛ ፍላጎቷን ይናገራሉ ብለዋል። ሩሲያ በሁለት ሀገራት መካከል እየተካሄደ ያለውን ጦርነት ለማስቆም ፍላጎት እንደሌላት ማሳያ ነው ሲሉም አክሏል። የዩክሬን ፕሬዝዳንት ቮሎዲሚር ዘሌንስኪ ከፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር ለነገ እሁድ ቀጠሮ ይዟል። የውይይታቸውን ውጤትም በአዲስ ዓመት መባቻ ለሕዝባቸው ከሚያስተላልፉት መልእክት ጋር ይፋ እንደሚያደርጉ መናገራቸው ይታወሳል። ይህ ዶቼ በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችው። በደቡብ ምዕራብ ኢትዮጵያ ክልል ታጣቂዎች በወርቅና በእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት ስምንት ሰዎች ገደሉ። ሌሎች አምስት አቆሰሉም። በደሴ ከተማ ደግሞ የቆመሻሻ ማከማቻ ስፍራ ተደርምሶ የሁለት ሰዎች ህይወት አለፈ። ሁለት ሰዎች ላይም ከባድ የአካል ጉዳት ደረሰ። የአፍሪካ ህብረት እስራኤል ለሶማሊላንድ ነፃ ሉዓላዊት ሀገር አድርጋ እውቅና መስጠቷን አወገዘ። ድርጊቱንም ህገወጥ ብሎታል። ሳውዲ አረቢያ ደቡብ የመንን ለመገንጠል ይንቀሳቀሳሉ የሚባሉትና በተባበሩት አረብ ኤሚሬትስ የሚደገፉት ታጣቂዎች በቅርቡ ከያዛቸው ሀድራሙትና መሐራት ከተባሉ ሁለት አካባቢዎች ለቀው እንዲወጡ በድጋሚ አስጠነቀቀች። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳይልና የድሮን ጥቃት አንድ ሰው ሲሞት ከ20 በላይ መቁሰላቸው ተሰማም። አድማጮች ዜናው በዚሁ አበቃ።